ሮፍናን ሩኒ ሙዘይን፣ እንኳን ወደ ሜልበርን አውስትራሊያ በሰላም መጣ ንኪው። አመሰግናለሁ። እንኳን ደህና ቆያች ያለነው ኤስቤስ አማርኛው የሬዲዮ ጣቢያ ሜልበርን የሚገኘው ስቱዲዮ ውስጥ ነው ያለ ነው። በጣም ባጭር ጥያቄ ፍቃዳችንን ተቀብለህ እዚህ ላለው ደግሞ በዓለም ዙሪያ ለሚሰሙን አድማጮቻችን እንግዳ ሆነ ስለቀረብ ሮፍናን፣ አንተንም ሆነ እዚህ ሀገር ያመጡህን ማኔጀሮችን እናመሰግናለን። ያለንበት ዘመን የአዲስ ዓመት የመስቀል ዘመን ስለሆነ እንኳን አደረሰህ ሮፍናን። ሙዚቀኛ ነህ፣ ዲጄ ነህ፣ ይህንን ደግሞ ጠቅልሎ የሚይዝልን አርቲስት ነህ። አርቲስትነትህ ከሀገር አቀፍ አንሶ ዓለም አቀፍ ደረጃ ላይ እየደረሰ ሙዚቃዎችን የምትሰራ ነህ። ና ለአንተ የት መጥነት እዚህ ለመድረስ እስቲ ከፍተኛ አስተዋጽኦ አደረጉ ብለህ የምትላቸውን ዋና ዋና ነገሮች በመግለጽ ብንጀምር። አይ ቲንክ ዩ ኖው ኤኒ ፕሮፌሽን ሁለት ነገር ይፈልጋል ብዬ አስባለሁ። አንድ ጭንቅላትሽን፣ አሳሰብሽን፣ መንፈሳዊ አካልሽን ደግሞ ጋይድ የሚያደርግ ሰው ያስፈልጋሉ። ሽስ ፋሚሊ አይደል ብዙውን ጊዜ። ከዛ ደግሞ ሲያልፍ ደግሞ ጓደኞች፣ ጥሩ ጓደኞች ያስፈልጋሉ ብዬ አስባለሁ። ምንም ሙዚቀኛ ብንሆንም ወይም አርቲስት ብንሆንም ወይም የትኛውን ፊልድ ላይ ብንገኝ ፐርሶናል የሆነ ነገራችን ስትሮንግ ካልሆነ ያው እንደፈለግን ትራይቭ ማድረግ አንችልም። ሶ ታ እሱ ይቀድማል። ስለዚህ እሱ ለቤተሰቦቼ ከዛ አልፌ ደግሞ ለጓደኞቼ እሰጣለሁ ማለት ነው። ከዛ ደግሞ ሚውዚካሊ አይ ቲንክ ብዙ ያየዋቸው አርቲስቶች አሉ የተማርኩባቸው ያው ከኛ በተለይ በብዛት ከኔ በፊት የነበሩ አርቲስቶች፣ ከዛ ደግሞ ከእኩዮቼ የሚሆኑ አርቲስቶች ደግሞ ብዙ የምማርባቸው ተናናሾችም እንደዚሁ አብዴት እንደሆኑ የሚያደርጉኝ ማለት ነው። ግን ስመጣ ነውና ኤልያስ ብዙ የተማርኩባቸው ሙዚቀኞች ናቸው። ኤልያስ መልካ፣ ኦፍኮርስ ብዙ ጊዜ የምለዋለውን ሶንግ አፈጣጠር ምንድን ነው፣ አሬንጅመንት ምንድን ነው፣ እንደ አቀናባሪ ብዙ ነገራቸው ያለውኝ ፕላስ ደግሞ በሙዚቃ ውስጥ ፐርሰናሊቲን ዲቨሎፕ ማድረግ ምን እንደሆነ በአርቲስት በመሆን ውስጥ አይ ቲንክ ኤልያስ ብዙ ተምሬ ያለው አጻጻፍ ምናምን፣ ብዙ ጊዜ እጅጋዮች፣ ባባው፣ ቴዲ አፍሮ ብዙ ሰዎች አስተምረውኛል ብዬ ከቤቱ አስባለሁኝ። ልቤት ተመልሷ። ልቤት ተመልሷ። እንግዲህ የመጀመሪያው አልበም ነጸብረቅ ከዛ ሌሎች ሶስት አልበሞችን ሰርተዋል። ሶስት ስድስት ዘጠኝ ዘጠኝ ሁለት አልበም ነው። አንድ ላይ አራት አልበም። አራት አልበሞችህ ብዙ ጊዜ ለየት ያለ ስያሜን ያላቸው ነጸብራቅ ሪፍሌክሽን፣ ነጸብራቅነቱ ያንተን ጀኔሬሽን አገራችንን ምንን ነው ለመግለጽ የፈለግከው በዛ ነጸብራቅ ውስጥ? አንድ ሰው የጀኔሬሽኑ አካል ነው ብዬ አስባለሁ። ከማንኛውም መገለጫችን በላይ ጀኔሬሽን አይ ቲንክ ጥሩ መገለጫ ነው ብዬ አስባለሁ። ምክንያቱም ሪስፖንሲቢሊቲ ይሰጥሻል፣ ለተደረገውም ጥሩ ለተደረገውም መጥፎ ማለት ነው። ስለዚህ ኃላፊነት ስለሚሰጥ አይ ቲንክ የተሻለ መገለጫ ነው ብዬ አስባለሁ። ሰው አንድ ሰው ደግሞ ጀኔሬሽኑ የሚወክል ከሆነ የእኔ ትውልድ እንዴት ያስባል፣ እንዴት ያህል ነገሮችን አይ ቲንክ እሱን ነው ያንጸባረኩበት። ሰው ነጸብራክ ተባለ ሪፍሌክሽን ማለት ነው። ከዛ በኋላ ያሉትን ሶስት ስድስት ዘጠኝ አይ ቲንክ እያንዳንዱ ለምን ቁጥር ሆነ ለምን ከሌላ ነገሮች ጋር ተያያዘ የሚለው ለመመለስ ልሞክርና፣ ያለንበት ዘመን አስተሳሰባችን ትንሽ ድሪፍት እየሆነ ሞር በብዙ ነገሮች ውስጥ እየተመሳቀልን ይመስለኛል። ሪማይንደር እንዲሆን ጭምር ነው ነው ሌላ ዓለም አለ ማየት ያለብን ማተኮር ያለብን ሌላ ልናየው የሚገባ ነገር አለ። ሌላ ቀልባችንን ሀሳባችንን ሊወስድ የሚገባ ነገር አለ ብዬ አስብ ነበረ። ስለዚህ ከዛ ነገሮች ውስጥ አንዱ ለእኔ ሳይንቲፊክሊም ወይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያንም ደግሞ በእምነትም ደረጃ ደግሞ ሴንስ የሚሰጡ በጣም በጣም ደስ የሚሉ ላቅ ያሉ እውቀቶች ለማንሳት ልሞክር አልኩና ይሄንን ነገር መዘዝኩኝ ማለት ነው። ከብዙ ነገሮች መሀል ዲቴይል ከገባው በጣም ብዙ አይበቃኝም። ግን ሶስትም ራሱን ሪፕሬዘንት እንዲያደርግና የራሱ ካራክተር፣ የራሱ ስትራክቸር፣ የራሱ ትርጉም እንዲኖረው ስድስትም እንደዛው ዘጠኝም እንደዛው እንዲሆን አድርጌ የሰራሁኝ ማለት ልናገር ከመሸው ልደር ለእውነት ከሆነ ግድ የለም ሞቼም ብቀር ልናገር ተመሸ ልደር ለእውነት ከሆነ ግድ የለም ሞቼም ብቀር አልኩና ቃሌም ፈራው እንደገና ቃል ሰው ይሰብራልና ቃሌም ፈራው እንደገና ቃል ቃል ነበረ ከራስ መከረ በራሱ ምስል ሰውን ፈጠረ በፈጠረው ሰው ቃል አደረ። ሰው ግን ቃል ሰው ገደለ። ቃል ነበረ ከራስ መከረ በራሱ ምስል ሰውን ፈጠረ በፈጠረው ሰው ከቋንቋ አንጻር ትግርኛ ላይ ተዘፍናለ። ኦሮምኛ አለ የዶርሴ ወይም ደግሞ የዶርዜ ጋሞ ሀመር አንዱ ነው። ወላይትኛ ሌላው ነው። ጋምቤላ እነዚህ እነዚህ ሙዚቃ በእንግሊዝኛውም ያው ሆነው ማለት ነው። እና ቋንቋውን ትናገረዋለህ ወይስ? ከአማርኛ ውጭ የምትናገረው የሀገር በቀል ቋንቋ አለ? ከአማርኛ ውጭ ፉል የምናገረው ቋንቋ የለ። ቋንቋዎችን ለማጥናት እየሞከርኩ ነው የምሰራው። እሱ ደግሞ አይ ቲንክ በዚህ ቋንቋ ልስፈን በዚህ ቋንቋ ልስፈን ብዬ ሳይሆን አርት ስለሆነ የያዝ ነው። ሙዚቃ ደግሞ ብሄር የለውም ብዬ አስባለሁኝ። በጣም ሰዋዊ ነገር ነው። ሰው ለመሆን የሚቀርብ ነገር ነው። ስለዚህ እንደ ሰዋዊነቱ ለማስተናገድ እሞክራለሁ ማለት ነው። ምንም አይነት ሳይድ ሳይዝ እንደ ሰውነቱ በማንኛውም ቋንቋ ሊሞዘግ ይችላል። የትኛውም ቋንቋ ደግሞ ውብ ነው እና በጣም ያምራል እና እንደ ኢትዮጵያዊ ደግሞ ባህሎችን አስተዋውቅበታለሁኝ ትውፊቶችን እናገርበታለሁ እንዲሁም ደግሞ አንዱ ከሌላው እንዲተዋወቅ መንገድ ይከፍታል ብዬ አስባለሁኝ እና በሱም ጭምር ምክንያት ነው መድበለ ባህል የምትባል አገር ነች። ልክ አውስትራሊያ መድበለ ባህል አውስትራሊያ እንደምንላት ኢትዮጵያም መድበለ ባህል የምትባል ሀገር ብዙ ባህሎችን ይዛ ያቆየች ሀገር ነች። ቋንቋችን፣ ዘፈናችን፣ አለባበሳችን፣ አጨፋፈራችን፣ አመጋገባችን በሙሉ ዝንቅ የሆነ ሀብት ያላት ሀገር ነች ና ይህ ማለት ለአርቲስት የሚሰጠው ገጸ በረከት ምንድን፣ ኢትዮጵያዊ መሆንህ በዛ ባህል ውስጥ ማደግህ፣ በቋንቋ በሃይማኖት ዳይቨርስ ወይም ዝንቅ በሆነ ማህበረሰብ ውስጥ ማደግህ ለአንተ ሙዚቃ ላይ የጨመረልህ ዋጋ ምንድን ነው? በጣም ትልቅ ቫሊዩ አይ ቲንክ እድለኛ ነኝ ብዬ አስባለሁኝ። እድል ደግሞ ሲገኝ መጠቀም ደግሞ የአርቲስቱ ፋንታ ነው ብዬ አስባለሁኝ። በተለያየ ቋንቋ የዘፈነ አርቲስት የተሻለ አርቲስት ነው ብዬ አላምንም። በአንድም ቋንቋ ብንጫወት በጣም ከበቂ በላይ ጥሩ ነገር መስራት እንችላል። የትኛውም ቋንቋ እጅግ በቂ ነው። ግን ደግሞ አንዳንዴ እንዴ ነው ሴንስ ከሰጠን፣ እንደ አርቲስቱ ባህሪ ከተስማማለት ደግሞ የተለያዩ ቋንቋዎችን መጠቀም ደግሞ እድል ነው ብዬ አስባለሁ። ቀለም ይሰጠዋል፣ ከለር ይሰጠዋል። እንዴት ነው፣ ከአንድ ብሔር ብቻ የተገኘ አይነት የምግብ አይነት አንበላም አለ ሁላችንም። ግማሹ ክትፎም፣ እንጀራም፣ ምንም ጨጨብሳም ቴቨር እያገኘ ነውን የጣፈጠንን እንበላለን። ለእኔ ሙዚቃም ሙዚቃም እንደዛ ነው ብዬ አስባለሁ። እንጀስ በቀን ውስጥ የትኛውም ካልቸር ሊያዝናናሽ፣ ሊያስደስትሽ እንዲሁም ደግሞ ውበት የሚገኘው አይ ቲንክ በከለሮቹም ውስጥ ስለሆነ ያኛውን ከለር ይሰጣልና፣ አንዳንዴ የሆነ አይነት ቋንቋ ለመስማት የሆነ አይነት አርቲስትን እንሰማለን። አላርለን እንትና ቆንጆ የኦሮምኛ ሙዚቀኛ ነው ብለን እናጫውታለን። ሌላውንም እንደዛው አንዳንዴ ደግሞ ወኒካምስ ማይ ኬዝ የትኛውም አልበም ቢከፍቱ የትኛውንም ቋንቋ ሪትም ሊያገኙ ይችላሉ ማለት ነው። ለእኔ እንደ ውበት በጣም ስለምወደውና ሀገርን መውደድ የሚባለው ኮንሰፕት ብዙ አይነት መንገዶች አሉት መግለጫው ብዬ አስባለሁ። ይሄ ደግሞ አንዱ መግለጫ ነው ብዬ አስባለሁ እና እኔ የወደድኩበት መንገድ ይመስለኛል። ማለዳ ፀሐይ ወጥታ እንዳብሰረች፣ ፈቅታ ቀልማ እንዳደመቀች፣ በወፎች ዜማ የንጋት ዜና እንዳረገች መነሻህ መነሻ ዲጄ ነው እና ወደ ኋላ ልመልስና ልጥቀስ አንድ ነገር፣ ኤፍኤም አዲስ 97 ነጥብ አንድ ሲመሰረት በዛን ወቅት ያ ጣቢያ ካስተዋወቀው ነገር ለህብረተሰቡ ማለት ነው፣ በሬዲዮ ጣቢያ ታሪክ ዲጄ የሬዲዮ ፕሮግራም ተሰርቶ ያውቅ? በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ 97 ፖይንት ዋን ላይ ነው ይሄ ነገር የተሰራው። መነሻህ እሱ ነው ሮፍናን። አሁን ግን ያለህበት ደረጃ የራስህን ግጥም ዜማ አዘጋጅተህ ምትሰራ ድምፃዊ ነህ፣ አርቲስት ነህ እና ሽግግሩ ትራንዚሽኑ ምን ይመስል ነበር፣ እንዴት ነው የተሸጋገርከው ከ ቆንጆ ጥያቄ ነው። በመጀመሪያ ደስ ብሎኛል ከአንቺ ጋር ቁጭ ማለት ነው። ምክንያቱም ኤፍኤም አዲስ ለእኔ በጣም ያደግኩበት ቤት ነው። የሆነ ቦታ ከደረስኩ በኋላ ስመለስ አደክ እንደ ሕጻን ልጅ ደበክ የምባልበት ቤት ነው። ሰው ትሚ ደስ ብሎኛል በጣም እውነታ ስላለ እኔ ራሴ በጣም ደስ ብሎኛል። ምክንያቱም በሆነ ዘመን ላይ እኔ የተሰራሁበት ጣቢያ አንተ ሰርተሃል። እዚህ ሀገር ደግሞ አውስትራሊያ ደግሞ መተህ እዚህ የምሰራበት ስቱዲዮ ውስጥ ተገናኝተን ፕሮግራም ስንሰራ በጣም ነው ደስ ያለኝ። በጣም ጥሩ አጋጣሚ ነው። ኤፍ ኤም 97 ዲጄ ሮፊ ሆኜ ስመጣ ነው ሰው ያወቀኝ በሬዲዮ እና የሚያውቁኝ ሰዎች ማለት ነው። የዛኔ አዲስ ዜማ ስለነበረ ፕሮግራሙ ና በጣም ትልቅ ፕሮግራም ስለነበረ ሰፊ ተደማጭነት ነበረው። ትሮው ደካንቺ እና የዛኔ ስንመጣ በዲጄነት ስለመጣውኝ የመጀመሪያው ሰው ያወቀኝ በዛ ስለሆነ በዲጄነት እንደጀመርኩኝ ነው ማለት ነው የሚመስለው ለሰው ሰው የጀመርኩት በማቀናበር ነው። በዛ ጀመርኩኝ። ከዛ ልክ ሀይ ስኩል ጨርሼ ወደ ኮሌጅ ስንመጣ ሬዲዮ ገባኝ ማለት ነው። ሰው ልክ ሬዲዮ ስንገባ ስንጀምር ኦረዲ ዲጄ እያደረግኩኝ ነበረ። ስለዚህ በዲጄነቱ ቀጠልኩኝ እና እንግዲህ አሁን ቅድም እንዳነሳሽው እነዚህ ሲመጡ ዲጄነት ወደ ሬዲዮ መጣ ት እና ዲጄነት ለኢትዮጵያ ሕዝብ በሬዲዮ በደንብ ተስተዋወቀም። ከዚ ዲጄ ብዙውን ጊዜ ናይት ክለብ አካባቢ ያሉ የናይት ላይፍ ያሉ ሰዎች ነው የሚያውቁት በሙዚቃ ጨዋትነት እንጂ ሙዚቃ መራጭ ሆኖ ሆስት ሆኖ የፕሮግራም መሪ ሆኖ ፕሮግራም ዲዛይነር ሆኖ ዲጄ አይታወቅም። ስለዚህ ዳት ወዘ ናር ኢንትሮዳክሽን የዲጄ ወደ እኛ ማህበረሰብ። ስለዚህ እኔ ስመጣ ደግሞ ዲጄነት አለም ላይ ምን እየሆነ መጣ አቀናባሪና ዲጄ አብረው የሚሄዱ ስራዎች እየሆኑ የመጡበት ጊዜ የነበረ አንድ ስለዚህ እሱ ትሬን ላይ ወጣው ማለት ነው። ሁለተኛ ደግሞ እኔ የመጣውበት ሰዓት ላይ ዲጄነት ሞር ልክ እንደ አንድ ጊታሪስት ወይም እንደ አንድ ድራመር ወይም እንደ አንድ ቀኝ የሙዚቃ ተጫዋች ራሱ ሙዚቀኛ ሆኖ የተካተተበት ዘመን ነበር፣ አለም ላይ ነው ማወራሽ። ዊች ሚንስ ለምሳሌ ጊታር መጀመሪያ ባንድ ውስጥ እስኪ ቀላቅል ድረስ ጊታር ልክ እንደ ወይም ክራር ራሱ ራይት፣ በእኛ ሀገር፣ አርገን ብናወራው ዝም ብሎ የአንድ ሰው መቆዘሚያ ነበረ። ከዛ በኋላ ወደ ባንድ ሲመጣ ቴክኖሎጂም ሲያግዘው ሞር ሙዚቀኞችም ሲሪየስሊ እየወሰዱት ሲመጡ ነው ወደዛ ይመጣ። ወይም ዋሽንት የአንድ እረኛ መጫወቻ ነው እንጂ ባንድ ላይ የሚወጣ ሙዚቃ አልነበረ፣ መሳሪያ አልነበረም። ልክ እንደዛ ሁሉም የሙዚቃ መሳሪያ ወይም የሙዚቃ ጨዋታ ስልት ወይም መንገዶች በሙሉ መጀመሪያ የሆነ ኮርነር ላይ ለሆኑ ሰዎች በራሳቸው መንገድ የሚያደርጉት ነገር፣ ከዛ ደግሞ ኢቮሉሽን ነው የሚከተው። በአንድና ሙዚቃ ውስጥ ሰው እኔ በመጣውበት ሰዓት አለም ላይ ዲጄኔ በራሱ ሙዚቀኛ እየሆነ የመጣበት ሰዓት ነበር። ስለዚህ ከቅንብር ወደ ዲጄ፣ ከዛ አቀናባሪ ዲጄ ሆንኩኝ። ከዛ በኋላ ሬዲዮ ላይ መጣው፣ ከሬዲዮ በኋላ ቀጥታ ዲጄነቱንም ቅንብሩንም አንድ ላይ ይዞ ነው የገባሁት ማለት ነው። ወደ ፉል ታይም ሚዚሽንነት በዛ ውስጥ ነው ኢቮልቭ ያደረገው ማለት ነው። የኔ የኋላ ታሪክህ በሙሉ የሚናገረው ምንድን ነው? ከድምፅ ጋር ቀጥታ ግንኙነት እንዳለ ነው። ሙዚቃ ብቻ አይደለም፣ አልፈ ተርፈ የእናትህን ድምፅ ቀርጸህ ትሰማ ነበረ። ስለዚህ ለድምጽ የተለየ ጆሮ ነበረህ ማለት ነው። ሙዚቀኛ ወይም ዘፋኝ ድምፃዊ የሚለውን ፓርት እንውሰድና ዘፋኝ ይሆናለሁ ብለህ ታስብ ነበር ከልጅነትህ እኔ ማስበው ሁሉም ሰው ዘፋኝ እንደሆነ ነው። ምክንያቱም ክፍል ውስጥም እንጮታለን ልክ እንደዚህ የባህል ነገርም ሲመጣውን ሆያ ሆዬ ወይ አበባዬ ሲባል ሁሉም ሰው ተነስቶ የራሱን ነገር ይዘፍናል አይደል? ከዛ የተለየ ነገር አድርጌ አይቼው አላቅም የእውነትም ነው ብዬ አላስብም። አሁንም ማለት ነው ሁሉም ሰው የራሱን ድምጽ ማግኘት ነው እንጂ ያለበት ለራሱ የሚሆን ድምጽ አለው ብዬ አስባለሁ። ነገር ግን አሁን አይድሎችን ስናይ ወይም ደግሞ የሆነ ዣንራ መሆኑን እንረሰዋለን። አሁን ፖፕ ሚውዚክን ነው ብዙ ጊዜ ሰው ፖፑላር ሙዚቃ ውስጥ ያለን ድምፃዊ ነው ብዙ ጊዜ ድምፃዊ ተብሎ የሚወሰደው ማለት ነው እንጂ ለእኔ ከልጅነትም የነበረኝ አንደርስታንዲንግ ይሄ ነው። አይ ቲንክ በነጻነት ውስጥ ያገኘሁት ይመስለኛል። ለምሳሌ አሁን የባህል ሙዚቃ በጣም ነው የምወደው እና የባህል ሲባል ብዙ ጊዜ እንግዲህ ዘለን አዝማሪ ምና ሊመስለን ይችላል። ግን ባህል ሁሉም ነገር ውስጥ አርለ ያለው ስለዚህ አሁን ለምሳሌ አሁን ስድስት ሚለው አልበሜ ላይ ጎብ የሚባል ሚል ሙዚቃ አለና ስለ ልጅነቴ ስድስት ሙሉ አልበሙ የልጅነት ሜሞሪዬን ነው የገለበጥኩት ወደ አልበም እና ወጋታ ቢሆን ጎቤም ቢሆን እዛ ላይ ያሉት ሙዚቃዎች ሃያ ምናምን እዚህ እና እዛ ላይ የማወራቸውም ነገሮች ይሄን ነው የሚያሳየው። ና አሁን ጎቤን ስንወስድ ልጅ ሆነን ቄጠማ ምናምን ይዘው ልክ መስከረም ሲጠባ እስከ መስቀል ድረስ ጳጉሜን እና አሁን መስቀል ድረስ በኦሮሚኛ ይጨፍራሉ፣ ይመጣሉ ሰፈር ሙዚቃው በጣም ያምራል። ና እዛ ውስጥ አሁን ድምፃዊ ያለ ወይ? ብቲ አየሽ፣ አሁን ይሄ ነው ትሪኩ። አሁን አየሽ፣ ድምጽ አይደለም ድምፃዊነት የሚባለው ነገር። ፖፕ ዣንራ ውስጥ ገብቶ የተሰራ ወይም ደግሞ በተለያዩ ባንዶች እና በቲያትር ቤቶች ውስጥ ራሱን የቻለ ዣንራ ነው እንጂ ድምፃዊነት ሁሉም ቦታ ነው ያለው። አሁን እነዚህ ሰዎች ድምፃውያኖች ናቸው። ድምጻቸው እጅግ በጣም ነው የሚያምረው ለራሱ ካልቸር ለራሱ ቦታ ከነሱ የሚበልጥ ድምፃዊ አታገኝ። ስለዚህ አይ ቲንክ ያ ዲስቶርሽን ስላለ ነው እንጂ በድምፃዊነት እይታ ሁሉም ሰው እዛ ውስጥ እልልታም ድምፃዊነት ነው። ምክንያቱም ኦን ራይት ታይም እልል መባል ይፈልጋል፣ ማለት አንድ መታጀብ ያለበት ነገር። ስለዚህ ሮል ነው ያለው የተለያዩ ሮሎች እና የተለያየ ዣንሮ የተለያየ አይነቶች ነው ያለው። ምን አይነት ድምፃዊ መሆን አለብኝ የሚለውን ነው እንጂ ሰው ፊገራውት ማድረግ ያለበት ከዛ ውጭ ግን ማንኛውም ሰው በካልቸር ውስጥ የራሱ የሆነ ኮንትሪቢሽን አለው ብዬ አስባለሁ። Kubi, you see, Belsema, you የሚገርም አተያይ ነው። ምክንያቱም ብዙዎቻችን በዚህ መልክ አናየውም። ሁሉም ሰው የራሱ የሆነ የማንጎራጎር የመዝፈን፣ ወይም ድምፅ የማውጣት አቅም እንዳለው ነው እየገለጽክልኝ ያለ። ዛሬ አንተ እዚህ ላለህበት ሁኔታ ቅድም መነሻችን ላይ ጠቀስ አድርጌ ነበር። ያንተን ቤተሰብ ሳየው አንድ የባህል ባንድ አይነት ቤተሰብ ያለ ይመስለኛል። እዛ ቤተሰብ ውስጥ ከሰማሁትና ከአንተ ታሪክ ከተረዳሁት ነውና፣ እዛ ጋር የሚያነቡ ሰዎች አሉ፣ እዛ ጋር ክራር የሚጫወት አለ፣ እዚ ጋ ጠዋት ዝማሬን ከሰዓት በኋላ ሙዚቃን የሚያንጎራጉሩ ወይም የሚሰሙ አባት አሉ፣ እዚ ጋ እናት ለግጥም ዋጋ የሚሰጡ እናት አሉና በዚህ ሁሉ ነገሮች መከበብ አንተ ላይ የፈጠረው ነገር ምንድን ነው? ትልቅ ቶፒክ ነው ያነሳሽልኝ። በጣም አሳጥሬ ለመመለስ ነው ሞክረውና እናቴም አባቴም አይ ቲንክ በማህበረሰብ ውስጥ በጣም ከባድ የሚባሉ ነገሮችን መጀመሪያም ብሬክ ያደረጉ ሰዎች ናቸው ብዬ አስባለሁ። ወይም እምነት ወይም ብሄር ወይም ቋንቋ የሚባሉ ነገሮችን ወደ ጎን አድርገው የራሳቸውን ፍቅርና ሳሰብ ይዘው ቤተሰብ የመሰረቱ ሰዎች ናቸው። ስለዚህ አይ ምን ያመጣል። ከዛ በኋላ የሚከተለው ቤተሰብ በሙሉ እዛ ነገር ውስጥ የመገኘት እና ነጻነትን በዛ ውስጥ የማግኘት እና ትንሽ ቪው ለየት ሊል የሚችልበትን እድል ይፈጥራል ብዬ አስባለሁ። ምክንያቱም ከመጀመሪያ ከአመሰራረቱ ቤተሰብ ይጀምራል ብዬ አስባለሁ። ከዛ ደግሞ ባለፈ ዘመድ ከተለያየ ቦታ ይመጣል ነው። ስለዚህ እሱ ራሱ መልቲ የሆነ መልቲ ካልቸራል የሆነ መልቲ ሊንግዊስቲክ የሆነ ኤንቫይሮንመንት ይፈጥራል። ድብለ ባህላዊ የሆነ ቤተሰብ ውስጥ ይፈጥ አባቴ ደግሞ ቶፕ ኦፍ ዳት፣ ምን አይነት ሰው ነው? በጣም ሰው መውደድ የሚችል ሰው ነው። በጣም ሰው መውደድ ይችላል ና ሰው ማቅረብ በጣም ይችላል ና ሰው ከወደደ በኋላ ደግሞ ከራሱ ከኔ ምድ አብራክ ወይም ከኔ ደም የተከፈለ ሰው ነው የሚለውን ኮንሰፕት አይከተውም። እዛ ውስጥ ማንኛውንም ሰው በጣም እንደ ራሱ አድርጎ መውደድ ብቃት እና አይ ቲንክ እሱም ደግሞ ቤተሰብ ውስጥ ሌላም በደምን ባትዛመጂ ደግሞ የተለያዩ አይነት ሰዎች ቤተሰብ ውስጥ እንዲኖሩ የእነሱም ካልቸር እንዲመጣ እንደዚህ እንደዚህ አድርጓል ብያስ በጣም እድለኛ ነኝ። ምክንያቱም ልክ ነሽ፣ በጣም ልክ ነሽ። እኔም ብዙ ነገር የተማርኩት ከቤተሰቤ ከወጣው ብቻ የመኖር ና የሚባለው እንደዚህ ደግሞ ከፍ ያሉ ኢንስቲትዩሽኖች ውስጥ እንደ ኮሌጅ ማምሰት ገቢ ና አይንሽ እየተገለጠ ሲመጣ ኦ ኬ ለካ ሁሉም ቦታ እማቀው አለም አይደለም ያለው የሚለውን ሁሉም ሰው ይማራል አይደል? በራሱ መንገድ አይ ቲንክ እንደዛ የሆንኩ ስመጣ ነው በደንብ ሪያላይዝ እያርኩ የመጣሁት ምን አይነት እድሎች አካባቢ ላይ እንደነበሩ ማለት ነው። ሰው ምን አይነት ሙዚቀኛ እንደሆንኩም በኋላ ላይ ትልቁ ኮንትሪቢሽን የሰጠኝ ይመስለኛል። ሌላ ሮፍናን፣ የማነሳለህ ነገር ኢትዮጵያ እንግዲህ የባህላዊ መሳሪያዎች ባለቤት ነች። ከዛ ደግሞ ዘመናዊ መሳሪያዎች አሉ ና እነዚህን አጋብተህ ነው የተለየ የሙዚቃ ሸንራይዘህ መትሃል ና እንዴት አሰብከው? ይሄንን ሁለቱን አዋህዶ በዚህ ደረጃ መምጣትና ሪስክ ይመስለኛል አይደለም? መጀመሪያ ላይ ባይሆንስ የሚል ነገር ሊኖር ይችላል። ባይሆንስ የሚል ነገር ሪስክ ነበር እና እንዴት መጣ? በዚህ አርቲስት ከራሱ ሊቀንስ ነው የሚገባው ብዬ ያስባለሁ። እሱን እስካላደረገ ድረስ ሰው የሆነ ሰውን ኢሚቴት እያደረገ ነው እንጂ የሚሆነው ወይም በጣም ጎበዝ ድምፃዊ የምንለው ወይም ፖፕ ዣንራ ውስጥ ያለ ቅድም እንዳነሳ ነው አይነት ሰው ሊሆን ይችላል። ወይም የሆነ ጊታሪስት ሊሆን ይችላል፣ አቀናባሪም ሊሆን ይችላል። ግን ከራሱ መቀነስ ሲጀምር ነው ሰው ራሱን እየመሰል የሚመጣው ብዬ አስባለሁ። ከራስ መቀነስ ምንድነው? ያንቺን ኤክስፒሪየንስ ማካፈል መቻን አንቺ ያየሽበትን ቪው እንደ አርቲስት፣ አርቲስት ማለት እንግዲህ በእኔ ዴፊኒሽን ፐርስፔክቲቭ ነው። አንድ ሰው አርቲስት የሚያደርገው ያ ፐርስፔክቲቭ ነው እና እሱን ፐርስፔክቲቭ ለሰው ማካፈል ሲችል፣ ያኔ የእሱ ስራ ራሱን እየመሰለ ይመጣል። ማንንም አይመስልም ማለት ነው። ከዛ በፊት የተፈጠረም አይሆንም። የሆነ ጋብቻ ሊኖረው ይችላል ከሱ በፊት ከተፈጠሩ ነገሮች ጋር ኦፍ ኮርስ መነሻ ቤዝ ይኖረዋል። ነገር ግን እሱን ኤግዛክትሊ የሚመስል ግን ምንም ነገር አይኖር። ስለዚህ አይ ቲንክ ለእኔ ራሴ ማዳመጠ ይመስለኛል። እና እኔ ምንድን ነው የምፈልገው እና ምንድን ነው ትክክል ነው ብዬ ማስበው፣ እና ምንድን ነው የሚታየኝ ራሴን ማዳመጤ። ና ይሄ ነው ለእኔ ይሄ ኢት ሳውንድ በቀደስሳው ሚዚክ ሽድ ቢ አሁን ብዬ ማሰብ ና በዛ ማመን። ከዛ በኋላ ለሚመጣው ነገር ምንም አይነት ማለት ኤክስፔክቴሽን አልነበረኝም ማለት ወጥቶ ተሰምቶ እንደዚህ ሆኖም አልልምም ሰው አይሰማውምም አልልም ይሰማዋልም አልልም። ጀስት እኔ ደስተኛ ነኝ ወይ በማውጣው ነገር እኔ ጥሩ ይሰማኛል። እንደዛ ብዬ ስለመጣው ነው ከዛ በኋላ ኮንስታንትሊ ሙዚቃዎች ማውጣት የቻልኩት እንጂ ኢፍ አይ ዎዝ ትራይንግ ቱ ፕሊዝ የሆነ ሰው ና እንደዚህ ሰው እንደዚህ ቢል ኖሮ ያ ነገር ያልቃል የሆነ ሰዓት ላይ። ሰው በምን እንደሚደሰት አታውቂም፣ ና አሁንም ጀጅመንቴ ከኔ ጋር ነው የሚሆነው ማለት ነው ና ኤቭሪ ታይም አንድ ፋን መጥቶ ትኬት ቆርጦ ኮንሰርቴን ሲገባ ወይም መንገድ ላይ አግኝቶኝ አድናቆት ሲገልጽ ወይም የሆነ ኮመንት ስር ገብቶ አድናቆት ሲገልጽ በጣም እድለኛ እንደሆንኩ ነው የሚሰማኝ። ምክንያቱም ጥላኪያስ ፐርሰን እንደሆንኩ የፈጠርኩበትን መንገድ ስለማቀው ማለት ነው እና የሆነ ሰው ሙዚቃውን አልተመቸኝም ወይም ደስ አላለኝም ብሎ ሲሰማ ደግሞ ምንም ይገርመኝ ነገር የለም። ኦፍኮርስ ላይመች ይችላል፣ ላያስደስት ይችላል። ምክንያቱም ዲዛይን ሳደርገው ሙዚቃውን የሆነ ሰውን እያሰብኩኝ አልነበረም። ስለዚህ ካልተስማማም ምንም ትክክል ላይስማማ ይችላል። ትስ ናት ፎር ኤቭሪባዲ እያስባለሁኝ ተስማምቶት ደግሞ ሰው ሙዚቃውን ሰምቶ አድናቆት ሲቸር ደግሞ በጣም እድለኛ እንደሆንኩ ይሰማኛል። ምክንያቱም በቃ እግዚአብሔር ይመስገን ነው ለራሴ ያልኩት እና በራሴ መንገድ ያመጣሁት ነገር እዛ ጋ ፍሬ ሆኖ ሳይሆን ደግሞ ላኪ ስፐርሰን እንደሆንኩ ይሰማኛል ማለት ነው። በዚህ ዘመን ያሉ አርቲስቶች ከቴክኖሎጂ አንጻር የራሳቸውን ሙዚቃ በራሳቸው መንገድ አዘጋጅቶ ከማቅረብ አንጻር እድል አላቸው የሚባል ነገር አለና ስናነጻጽረው ከበፊቱ ጋር የትኛው የተሻለ ይመስልሃል በአንተ እይታ? አሁን ያለው የተሻለው ነገር ምንድን ነው ቴክኖሎጂ ና ዲስትሪቢዩሽን ሰው ጋር የሚደርስበት መንገድ በጣም ፈጣን መሆኑ በድሮም ጊዜ ቢሆን በቴክኖሎጂ ውስጥ የሆኑ እድገቶች መጥተዋል አ ሙዚቃ እንደ ሰቨንቲዝ መስራት ና እንደ ሲክስቲዝ ስልሳዎቹ ላይ የተሰራ ሙዚቃ ሰባዎቹ ላይና ሰማኒያ ላይ የተሰራ ሙዚቃ ይለያያል ከሰማኒያና ዘጠና ላይ የተሰራው ሙዚቃ አሰራሩ በሙሉ ይለያል አደል ሰባዎቹ ጋር ስንመጣ በአንድ ገብቶ መቅዳት ነበረበት ልክ ደግሞ ሰማኒያዎቹ እነ ሙሉጌታ አባተጋማም ደግሞ ስንመጣ ኦልሞስት አንድ ማንማን በአንድ ማን የሚባለው አይነት አንድ ስቱዲዮስ ማቀናበር የሚባለው በጣም ቴክ ኦቨር እያደረገው የመጣው ከዛ በኋላ ነፍቅር አዲስ ማም ሲመጡ ማለት ነው። ከዛ በኋላ ደግሞ ኔሊያስ ሲመጡ ኮምፕሊት ያ የባንዱ ነገር ኦልሞስት ኤንድ ያደረገበት ማለት፣ እኛም ስንመጣ ያንን ነው የተከተልነው። ሶ ቴክኖሎጂ ሁል ጊዜ ሙዚቃን ሲቀየር ነበር። አይ ቲንክ ሰባዎቹ ላይ የነበረን ሙዚቀኛ ዘጠናዎቹ ላይ አምተሽ ብትጠይቂ፣ ምን አሁንማ ማ ምን ሙዚቃ ሰራው ትላላችሁ እንዴ ይላል ማለት ነው። ሶ አይ ቲንክ ፐርስፔክቲቭ ነው እንጂ ብዙ የተቀየረ ነገር አለ ብዬ አላስብም። አይ ቲንክ ለሙዚቀኛ ከሁሉም ላይ ትልቁ ስጦታ ነው ብዬ የማስበው ሀገር ሰላም ሲሆን ነው። ለአርቲስት ለሁሉስ፣ እንጂ ቴክኖሎጂ ትልቁን ነገር ይጫወታል ብዬ አላስብም። ምክንያቱም ምንም አይነት ቴክኖሎጂ ቢኖርሽም ሀገርሽ ውስጥ በምትሰሪው ሙዚቃ ሀገርሽ ሰላም፣ የተረጋጋ ማህበረሰብ፣ አንድነት ልቡ ላይ ሲኖር የምትሰሪው ሙዚቃ እንዴት ነው? እንደ ማንኛውም እንደ አንድ ኦሎምፒክ ጌም ስናሸንፍ ወይም ኳስ የሆነ ቦታ ስንደርስ እንደሚያስደስተን አንድነት ይፈጥራል ሰዎች ላይ የምትሰሪው ሙዚቃ ልክ እንደ አንድ ሜዳሊያ ይቆጠራል። ማለት ጥሩ ሙዚቃ ሲሆን ሁሉም ሰው ሴሌብሬት ያደርገዋል እና አይ ቲንክ ለአርቲስት በሙሉ ትልቁ አይ ቲንክ ዘጠና ዘጠኝ ፐርሰንት ብለው ይሄ ነው ትልቁ ነገር ብዬ ማስበው የተፈጠረበት ማህበረሰብ ያለው ሰላም ትልቅ ውስጦታ እሱ ጥሩ ነጥብ ነው ያነሳኸው። ይሄ ደግሞ በግልጽም የታየ ነው። ሀገራችን ላይ ለምሳሌ ባለፉት በጦርነቱ ወቅት በግጭቶች በነበሩበት ጊዜ ብዙ ሙዚቃዎች አልወጡም። ብዙ አርቲስቶች ወደ ውጭ ሀገር ሲወጡ፣ ሙዚቃዎች ሲወጡ ያላቸው ፓወር በጣም ይቀንሳል ብዬ ነው ማስበው የማስተውለው። እርግጠኛ ነኝ በጣም ብዙ ሙዚቀኛ ይሄ ፊልድ እንደሚያረጋቃለሆን የሜዛ ፓርት ነኝ ብዬ አስባለሁኝ። እና ሰላም ስንሆን አንድ ስንሆን ፍቅር ስንሆን አይ ቲንክ ያወጣሁት ሙዚቃ ከተሰማው በጣም ብዙ እጥፍ በላይ እንደሚሰማር ይሰማል ብዬ በደንብ አምናለሁኝ። እና እውነት ነው ብዬ ማስባለሁ። የሌላውም ሙዚቀኛ እንዲሁም ቲያትረኛ እንዲሁም ጸሐፊ፣ እንዲሁም ፊልም ሰሪ የሁሉም ስቶሪ ነው ብዬ አስባለሁኝ። ሶ አይ ቲንክ ብዙ ጊዜ ሰዎች ሙዚቃ አድጓል፣ ሙዚቃ ጥሩ አይደለም፣ ጥሩ ሆኗል የሚሉት በሙዚቀኛው ሳይሆን የሚዳኙት እንደሚመስለኝ ያ ሙዚቀኛ ማህበረሰቡ ላይ ባመጣው ቼንጅ ባመጣው ባበረከተው ነው። እሱ ደግሞ የሚሆነው በሙዚቀኛው ጉልበት ብቻ ሳይሆን ማህበረሰቡም ኦልሬዲ በተለያዩ ነገሮች ምክንያት ያለበት ስቴት ኦፍ ማይንድ ያለበት ሁኔታ ሁሉ በጣም ይወስነዋል ማለት ነው። አይ ቲንክ እሱን ፋክት ብዙ ጊዜ ኔግሌክት እናደርገዋለን እና ትልቁ ፋክተር ነው ግን ብዬ አስባለሁ። እያንዳንዱ ትውልድ የየዘመኑ ተግዳሮቶች ወይ ችግሮች አሉት። የሰማኒያዎቹ፣ የዘጠናዎቹ፣ የሰባዎቹ በያንዳንዱ የአገሪቱ ውስጥ ያለው የለውጥ የፖለቲካ ነገሮች ያንን ማህበረሰብ የተለየ ሰው እንዲሆን አድርጎታል እና አንተ ሙዚቀኛ ነህ። በሙዚቃው ዓለም የኔን ትውልድ ላይ ትኩረት አድርጌ ብሰራ ምንድን ነው የማመጣው ለውጥ ብለህ እየሰራህ እንደሆነ ሙዚቃዎች ይናገራሉ። የትውልዱን ተግዳሮት ለመቅረፍ ምን መደረግ አለበት? ችግራችንን በእጃችን እንወጣው ከሚለው የኔን ትውልድ ችግር በራሴ ወይም በራሳችን ትውልድ እንዴት አድርገን እንፍታው የሚለው ላይ ምን አሰባለህ? አይ ቲንክ የመልሱ ትልቁ አካል ጥያቄ ውስጥ አሁን ያልሽ ብለሻል ብዬ ያስባለሁ እ አንደኛ በትውልድ ማሰብ በራሱ አንድ ትልቁ መፍትሄ ነው ብዬ ያስባለሁ። ለዛ ነው አብዛኛው ጊዜ ቱሩ ማጀሬሽን ትውልድ ትውልድ ምንበት ምክንያት እሱ ነው። ምክንያቱም ከትውልድ ማሰብ ከጀመርን አይ ቲንክ ትውልድ ውስጥ ሃይማኖት አለ፣ ሁሉም ሃይማኖት አንድ ትውልድ ውስጥ ሁሉም ብሄር ወይም ቋንቋ አለ። ስለዚህ አንድነት አለው ብዬ አስባለሁኝ። እና ደግሞ ምን ይሰጠናል? የሰው ልጅ ትልቁን ፓወርፉል የሆነውን አሴቱን ውችዝ ጊዜ የምንለው ታይም ውስጥ ነው ምንከት ስለ ትውልድ ስናወራለ። ስለዚህ ሶስት የሚለው ሙዚቃ ላይ ካልኳቸው ነገሮች አንዱ በጣም ኢምፖርታንት ናቸው ብዬም ከማስበው ሁሉም ትውልድ አድዋ አለው የሚል ስንኛለና ኮንሰፕቱም፣ አድዋ ያው ለሁሉም አድዋን እንደ አንድ እንደ ሀገር የመጣ አንድ ትልቅ ፕሮብለም ሁሉም ትውልድ ውስጥ ይጋረጣልና በእያንዳንዱ ጄኔሬሽን ውስጥ ልክ አድዋን የሚመስል የተለያየ አይነት ፕሮብለሞችን ፌስ አድርገናል ብዬ አስባለሁ። እና አድዋ ያን አክብረን የምናቆመው ነገር ሳይሆን በየትውልድ ውስጥ ያንን አድዋ ምንድን ነው የእኔ አድዋ የቱጋ ነው ያለው ምንድን ነው ብለን የምናስበው ና አይ ቲንክ የእኛም ጀኔሬሽን የቱጋ ነው የተጋረጠው እኔ ላይ ወይም ሀገሬ ላይ ትውልዴ ላይ በእኔ ጊዜ የትኛው ፕሮብለም ነው ትልቁ ብሎ ቆም ብሎ ማሰብ ከቻለ አይ ቲንክ መፍትሄውን ያገኛል። እንደ ማህበረሰብ ጥሩ ማሰብ እና ትንሽ ቆም ማለት ና ማየት ከቻልን bizuna na ለመስተካከል እድል ይኖራቸዋል ብዬ አስባለሁ። ብዙ ነገሮች ሲባሉ እሱን ይዘን ከዛ በኋላ ደግሞ ወደ ትልቅ ጎል መሄድ እንችላለን ብዬ አላስብም። ሁሉም ፕሮብለም የግለሰቦች አይደለም። ሁሉም ፕሮብለም የኢንስቲቱሽኖች አይደለም። ሁሉም የራሱን ፕሮብለም መፍታት ያለበት ብዬ አስባለሁ። ስለዚህ እኔ የቱ ጋ ነው ኮንትሪቢዩት ማድረግ የሚችለው? የእኔ ቦታ የቷነች? እዚህ ትልቅ ፒክቸር ላይ እኔ እዚህ ሳሩ ጋ ነው ያለት? አፈሯ ጋ ነኝ? ወንበሩ ጋ ነኝ? ሰውየው አይን ጋ ነኝ? ጸጉሬ? የትኛው ነው እኔ መስራት

ብያስባለሁ እንጂ ሁሉ ሰው ሁሉ ነገር ውስጥ እጁን ከቶም፣ ሁሉ ሰው ስለ ሁሉም ነገር ተናግሮም አይሆንም። ወይም ያለውን ጊዜ እንደ ትውልድ ነው ምልሽ ይቀጥላል። የማይቀጥል ነገር የለም እኛ እንደሆነ እንሆናለን እንጂ የነገውን ትውልድ መጥቶ ኢትዮጵያ ሀገሬ ማለቱ አይቀርም። ስለዚህ ለእኔ አሁን ሙዚቃ ነው ምሰራው። ስለዚህ ሙዚቃ ውስጥ ለሀገሬ መልካም ነው ምለውን ሁሉ ወይም ለሚያዳምጠኝ ማህበረሰብ ሁሉ ጥሩ ነው የምለውን አንድ ያደርጋል፣ ዩናይት ያደርጋል ብዬ ማስበውን፣ ያስታርቃልን ብዬ ማስበውን ነገር፣ ጸብ ያሸሻል ብዬ ማስበውን ነገር ለማድረግ እሞክራለሁ። ወይም ከእግዚአብሔር ጋር ማለት ነው። ምክንያቱም ሌላውም ደግሞ በፊልዱ ነው። ሐኪም የሚሆነ ሰው ትክክል ጠዋት ገብቶ ስራውን ሰርቶ በሰላም አጠናቆ ይችለውን ኮንትሪቢዩት አድርጎ ከወጣ በራሱ ፊልድ ላይ ሁላችንም እንዲህ እያደረግን ነው ሀገር የምንሰራው ብዬ አስባለሁ። ከዓለም በፊት ከአገርና ሰው በፈጠረን ፊት የሚበልጥ ማነው? ጥያቄ። በፈጠረን ፊት ከበለጠ ሰው እንደ አምላክ ባስብ ስህተቱ የት ነው? ጥያቄ። የቱን ባስቀድም ሰዎች ወይስ አገር? የአገሬ ነገር ይሞላ ነበር ነበር ሀገሬን ሀገር ካደረገማ ሰው ላስቀድም ሰው ለሆንና እንዳደዋ እንደዚያ ሰሞነ ሀገሬ አማረች ሰው ለሰው ሲሆን ለካደዋ ለሰው ልጅ ነበር ለነፃነቱ የሆነው ሀገር አሉ ምንሊኩ። በሙዚቃው ዓለም ሁለገብ ከሆነው አርቲስት ሮፍናን ሩኒ ሙዘይን ጋር ያደረግነው ቆይታ አልተጠናቀቀም። ቀሪውን በሁለተኛው ክፍል ፕሮግራማችን እናቀርባለን።